it's ጋዜጠኛ አርቲስትና በኦሮምኛ ቋንቋ እድገት ውስጥ የጎላ አስተዋጽኦ እንዳበረከቱ የሚነገርላቸው ኢብራሂም ሀጂ ባለፈው ሌሊት አርፈዋል። ኢብራሂም ሀጂ አሊ ካለፈው ክረምት ጀምሮ ባጋጠማቸው የጤና እክል ሳቢያ የሕክምና ክትትል ሲደረግላቸው እንደነበር ታውቋል። የአንጋፋው ጋዜጠኛና አርቲስት ኢብራሂም አስክሬን የቀብር ስነ ስርዓት ዛሬ ከረፋዱ ዘጠኝ ሰዓት ላይ ቤተሰቦቻቸው የስራ ባልደረቦቻቸውና የሙያ አጋሮቻቸው እንዲሁም አድናቂዎቻቸው በተገኙበት ተፈጽሟል። ፀሐይ ዳምጠው ተጨማሪ አላት። ጋዜጠኛ አርቲስትና የቋንቋ ተመራማሪው በሙዚቃ ህይወታቸው በርካታ የአፋን ኦሮሞ ነጠላ ዜማዎችን ያበረከቱ ሲሆን አራት አይነት የሙዚቃ መሳሪያዎችን መጫወት ይችሉ ነበር። اسكت اسنجره حرر كي حبرو ولا كنجره اسكت اسنجره حرر كي دري ولا كنجره اسكت اسنجره كان لا يوم ኢብራሂም ሐጂ አሊ ሙዚቃን የጀመሩት ተወልዶ ባደጉበት በድሬዳዋ ከተማ ሲሆን በ1967 የአፍረንቀሎ ባንድ ሁለተኛው ትውልድ በመባል በሚጠራው ከአዱ ብራ ባንድ መስራቾች አንደኛው መስራች ነበሩ ሲሉ አብሮ አደግና የሙያ አጋራቸው መሀመድ ቆቤ ለአሜሪካ ድምጽ ገልጿል። አርቲስትና ጋዜጠኛ ኢብራሂም ሐጂ አሊ በድሬዳዋ በአስራ ዘጠኝ አርባ አራት አመተ ምህረት የተወለደ ድሬዳዋ የጥበብ፣ የስፖርት አገር ሆና እንድትደምቅ ካደረጉ አንጋፋ ልጆቿ አንዱ ነው። የመጀመሪያውን የኦሮሞ ዘመናዊ ባንድ አፍረንቀሎ የሚባለውን ውስጥ በመሳተፍ በሙዚቃው ስራ በጣም የተዋጣለት ስራ የሰራ የመሳሪያ ተጫዋች፣ አቀናባሪ እንደዚሁም ድምፃዊ በመሆን ያገለገለ እዛው ድሬዳዋ ውስጥ ለጨርቃጨርቅ ቡድን አስራ አንድ ቁጥር ለብሶ በመታወቅ በኢትዮጵያ ደረጃ በስፖርት በጣም የታወቀ ስፖርተኛ ነበር። ከዛም የስፖርት ጋዜጠኛ በመሆን በአገሪቱ አሉ ከሚባሉ የስፖርት ጋዜጠኞች በተለይ በመረጃ አሰባሰብ የመጀመሪያውን ትልቅ የስፖርት ጋዜጠኛ ነበረ። የጋዜጠኝነት ሕይወትን እስከምቀላቀሉ ድረስ የአፋን ኦሮሞ ሙዚቃን በኢትዮጵያ በሁሉም አካባቢዎች ለማስተዋወቅ እድል አግኝተው ተጠቅሞበታል። በ1968 ዓ ም በሪሳ ጋዜጣ የአፋን ኦሮሞ ጋዜጣ ስራ ስጀምር ኢብራሂም ሀጂ አሊ አንደኛው ጋዜጠኛ ነበሩ ይላሉ አቶ መሐመድ። ደርግ እንደገባ ማለት ነው። ይህን ጋዜጣ በጋዜጠኝነት ካገለገሉት አንዱ ነው። ከዚያም አዱ ብራ ባንድ የሚባል አዲስ አበባ ውስጥ እዚሁ በአንድ አቋቁመው ከጓደኞቹ ጋራ ከነ አሊ ብራ ጋር፣ ከነ ሜው ዩሱፍ ጋር፣ ከብዙ አርቲስቶች ጋር በመሆን ዘመናዊ ሙዚቃን በመጫወት ባህሉን አርቱን፣ የኢትዮጵያን አርት በማሳደግ በጥበባችን ላይ ብርሃን ካበሩ የሀገራችን ልጆች አንዱ ነው። በቋንቋው ደግሞ በፋና ሬዲዮ ላይ አፋን ኦሮሞ በሬዲዮ የሚል ፕሮግራም የኦሮሞን ዱካ የአፋን ኦሮሞን እድገት የሚያሳይ ፕሮግራም በመስራት ቋንቋውን እየ አካባቢ ያለው እንዲቀራረብ ቋንቋው እንዲያድግ በኦሮምኛ መማር የጀመሩ ልጆች የተሻለ መረጃ እንዲያገኙ መምህራንም በዚሁ እንዲጠቀሙ ያስቻለ በጣም ተደማጭ የሆነ ፕሮግራም እየሰራ በዩኒቨርሲቲዎች በኦሮሞ ቋንቋና ጥናት ላይ ፔፐሮችን በማቅረብ ገንቢና ጠቃሚ ጽሁፎችንና ንግግሮችን በማድረግ በጣም የታወቀ ለእድሜ ልኩን ለሕዝብ እየሰራ አንጋፋ ጋዜጠኛና አርቲስት ነው። ዛሬ አጥተነዋል። ይሄው ዛሬ እንግዲህ እሱም በመሸኘት ላይ እንገኛለን። ጋዜጠኛ የቋንቋ ተመራማሪና አርቲስት እብራሂም የቅርብ ወዳጅ የሆኑት ደራሲ ዚያድ ዩኑስ እንዲህ ሲሉ ገልጿቸዋል። ኢብራሂምን እንዴት እንደሚገልጽ አላውቅም። እኔ እኔ እንግዲህ ወደ ሰ ዓመት በላይ አብረን ኖረናል። እብራሂም ማለት በእውነቱ ምሳሌ የሌለው ሰው ነው። ደግ ሰው ነው። ሰብአዊነት ያለው ሰው ነው። ግን ካዘነ ሰው ጋር የሚያዝን ያለውን ከኪሰው አውጥቶ የሚያበላ ደራሲና ጸሐፊ ነው። እሱ ጸሐፊ ነው። ጊዜም የለውም። ሁልጊዜ ይጽፋል፣ ይጽፋል ያን ከቦታው ሳይደርስ ሞተ። ኢብራሂም አዚ በአንድ በኩል ስፖርተኛ ነው፣ እግር ኳስ ተጫዋች ነበረ። ሁሉንም የሚወድ ነው የኢትዮጵያ ሕዝብ በሙሉ የሚወድ እና ከማን ልዩነት ሳያደርግ በኩልም ምናይ ነው። ነገር ግን በአብዛኛው ጊዜ ያሳለፈው በኦሮምኛ ቋንቋ ላይ ስለ ኦሮሞ ስጭት ነው ያለፈው። የአሁኑ ትውልድ ከሱ የምንማሩ እንግዲህ አንደኛ ደግነትን ይማራሉ፣ ሁለተኛ ደግሞ ሰው ከሰው ጋር እንዴት እንደሚኖር። ኢብራሂም ከብዙ ብሔረሰቦች ጋር ኖረዋል። ይሄ አንድ ትልቅ ነገር ነው። ለሱ ሰው መነካት አይፈልግም ማንንም እኩል ነው የሚያይ ሰው ነው። እብራሂም ሀጂ ህይወታቸው እስከሚያልፍ ድረስ የስፖርት ጋዜጠኛ ሆኖ ሲሰሩ ቆይተዋል። አፋን ኦሮሞ በጥናት ላይ ተመስርቶ እንዲያድግም ጥረት ካደረጉት ትላላቅ ሰዎች መካከል አንደኛው መሆናቸው ይገለጻል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።